You with SBS Radio Hagarinya Report. ትናንት እሁድ ጥቅምት ሀያ ሶስት ቀን ሁለት ሺ አስራ ሁለት አመተ ምህረት ምሽት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ባልተጠበቀ ሁኔታ ሰሞኑን አንገት የሚያስደፋ ያሉት ግጭት በኦሮሚያ ስለመከሰቱ ሰፊ መግለጫ በጽፈት ቤታቸው ሰጥተዋል። ጠቅላይ ሚኒስትሩ በዚህ መግለጫቸው በኦሮሚያ በተፈጠረው የሁለት ቀናት ግጭት ሰማንያ ስድስት ሰዎች ህይወታቸውን ያጡ ሲሆን ከእነዚህ ሟቾች መካከል ሀምሳዎቹ የኦሮሞ ተወላጆች መሆናቸው ነው አስታውቀዋል። ከኦሮሞ ቀጥሎ ሀያ የአማራ ተወላጆች እንደተገደሉም እንደተገደሉና የተረፉት አስራ ስድስት ሰዎች ከተለያዩ ብሔረሰቦች የተውጣጡ መሆናቸው ነው፣ በቁጥርና ብሄረሰቦቻቸውን ጠቅሰው አስቀምጠዋል። በፆታ ደረጃ ህይወታቸው ካለፈው ሰማኒያ ስድስት ሰዎች መካከል ሰማንያ ሁለቱ ወንዶች ሲሆኑ አራቱ ሴቶች ናቸው ብለዋል። በሃይማኖትም አርባ የክርስትና አማንያን ህይወታቸውን ሲያጡ ሰላሳ አራት የእስልምና ተከታዮች በተመሳሳይ ህይወታቸውን ማጣታቸውን ገልጸዋል። ከተገደሉት ሰማንያ ስድስት ሰዎች መካከል ሰባ ስድስቱ በእርስ በርስ ግጭት ሲሆን አስር ሰዎች በመንግስት ሰራዊት መገደላቸውንም ጠቅላይ ሚኒስትሩ ጨምረው ጠቅሰዋል። ከዚህ በፊት ባልተለመደ መልኩ ጠቅላይ ሚኒስትር ጠቅላይ ሚኒስትሩ ከረር እና መረር ያሉ ቃላትን ተናግረው መንግስት ትዕግስትን የተላበሰው የፖለቲካ ምህዳሩን ለማስፋት እና ከበፊቱ ለመለየት እንጂ አቅም በማጣት አለመሆኑንም አስታውቀዋል። መንግስት ብቸኛ ኃይል የመጠቀም መብቱን ሙሉ በሙሉ ለመጠቀም ሙሉ አቅም፣ ሙሉ ዝግጁነትና ብቃት እንዳለው ጠቅሰው ይህን የማናደርገው ከበፊት ልምዳችን ተምረን እዚያው መንገድ ላይ ተጠልፈን እንዳንኖር በመስጋት ነው ብለዋል። ከዛሬ ሰኞ ጥቅምት ሀያ አራት ቀን ጀምሮ የፍትህ አካላት በየቀኑ በኦሮሚያ ክልል በሁለት ቀናት ውስጥ የፈጸሙ አጥፊዎችን በተመለከተ ዝርዝር መረጃ ለሕዝብ እንደሚያቀርቡ የገለጹ ጠቅላይ ሚኒስትር አብይ የሃይማኖት አባቶች፣ ወጣቶች፣ የፖለቲካ ሊቃን መንግስትን በማገዝ እንደዚህ ያለው ሁላችንንም አንገት ያስተፋ እርምጃ እንዳይደገም መስራት ይኖርብናል አለ። ለጥፋት የተሰባሰቡትን አንዳንድ አካላት በስም ሳይጠቅሱ ከተሰማሩበት አደገኛ ቀናቶ የማይመለሱ ከሆነ መንግስት ጥብቅ እርምጃ እንደሚወስድ ያስጠነቀቁት ጠቅላይ ሚኒስትሩ አሁንም እንደበፊቱ በፊቱ ከመገዳደል ይልቅ በሰላም ሀገራችንን መገንባት እንደሚሻል ጨምረው ተናግረዋል። አይ ኤም ኤፍ በሚል ምሕጻረ ቃል የሚታወቀው የዓለም አቀፉ የገንዘብ ተቋም በዚህ አመት ኢትዮጵያ ልታስመዘግብ የምትችለው መንግስት ካከደው ጋር የተቀራረበ መሆኑን ያገኘነው መረጃ አመለከተ። አይኤምኤፍ በዚህ አመት ኢትዮጵያ ሰባት ነጥብ ሁለት በመቶ እድገት እንደምታስመዘግብ ሲተነበይ መንግስት በበኩሉ በዚህ ዓመት ሰባት ነጥብ አራት በመቶ እድገት እንደሚመዘገብ ግምቱን ይሰጥቷል። አይኤምኤፍ በሰብሳራን ሀገራት ውስጥ ስድስት ነጥብ አምስት በመቶ እድገት ሊመዘግብ እንደሚችልም ጠቁሟል። በተለያዩ አካባቢዎች የተቃውሞ ሰልፎች ተዘጋጅተው ክልሎች ክልከላ ማድረጋቸውን የደረሰ ዜና አመለከተ። በዚህ በኩል ግንባር ቀደም ተጠቃሽ የሆነ የሶማሌ ክልል ሲሆን በጅግጅጋ ከተማ ተቃዋሚዎች ሰልፍ ለማድረግ ጥያቄ ቢያቀርቡም ከሳምንታት በፊት በኦሮሚያ እንደነበረው አይነት ግጭት ሊፈጠር ይችላል በሚል ስጋት ሁሉም ሰልፎች መከልከላቸውን የክልሉ መንግስት አስታውቋል። የሶማሌ ክልል መንግስት እንደገለጸው በሰሞኑ በኦሮሚያ ክልል የተከሰቱ ችግሮችን አስታቅቀው የሶማሌ ክልልንም የችግሩ ሰለባ ለማድረግ የሚፈልጉ አካላት የተደራጁ ኃይሎች በመላክ ለመበጥበጥ እንደተደራጁ ክልሉ ስለደረሰበት ሁኔታዎችን በከፍተኛ ጥንቃቄ ተቆጣጥረው ለማለፍ በቅቷል በማለት መግለጫ አውጥቷል። አክራሪዎች በተገኘው አጋጣሚ በሶማሌ ክልል የሰፈነውን ሰላማዊ ሁኔታ ለማናጋት ከፍተኛ ጥረት እያደረጉ መሆኑን በመገንዘብ ማንኛውም የግጭት ምንጭ በሰላም ለማርገብ ክልሉ እየሰራ መሆኑን አስታውቋል። ለዚህም ሲባል የአደባባይ ሰልፎች ተከልክለዋል ብለዋል። ከአፋርም ጋር ለማጋጨት በቅጦሽ መሬት ሰበብ የተጀመሩ አለመግባባቶች ወደ ከፋ ችግር ለማስተላለፍ ጥረት እንደሚደረግ ክልሉ ስለተገነዘበ ይህንንም በሰላም ለመጨረስ እንደተቻለ የሶማሌ ክልል አስታውቋል። የንግድና ኢንዱስትሪ ሚኒስቴር በአመቱ መጀመሪያ ሩብ አመት ማለትም በሶስት ወራት ውስጥ ከውጭ ንግድ ሰባት መቶ ሀያ ሶስት ሚሊዮን ዶላር ገቢ ማግኘቱን ሐሙስ ጥቅምት ሀያ ቀን ሁለት ሺ አስራ ሁለት ዓመተ ምህረት ለሕዝቡ ተወካዮች ምክር ቤት ባቀረበው ሪፖርት አስታወቀ። የሚኒስቴር መስሪያ ቤቱ በዚህ ሪፖርቱ ባቀረበው መሰረት የዚህ አመቱ ገቢ ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ዘጠና አምስት ነጥብ አንድ ሚሊዮን ዶላር ብልጫ እንዳለው አስታውቋል። መስሪያ ቤቱ በዕቅድ ይዞት የነበረው ሰባት መቶ ዘጠና ስምንት ሚሊዮን ዶላር ሲሆን ይህንን ሙሉ ለሙሉ ለማሳካት ያልተቻለው አንዳንድ ለውጭ ንግድ የሚቀርቡ የእርሻ ምርቶች በተፈለገው መጠን ባለመገኘታቸው ነው ተብሏል። ቢሆንም እንደ ቡና የመሳሰሉ ምርቶች የተሻለ ገቢ ማስገኘታቸውን የንግድና ኢንዱስትሪ ሚኒስቴር ገልጸዋል። የአዲስ አበባ ከተማ አስተዳደር በከተማዋ በሚገኙ ዋና ዋና ክፍት ስፍራዎች ላይ ከሀያ ሺህ በላይ የጋራ መኖሪያ ቤቶችን ኮንዶሚኒየም ለማስገንባት የሀምሳ ስድስት ቢሊዮን ብር ፕሮጀክት ቅዳሜ ጥቅምት ሀያ ሁለት ቀን ሁለት ሺ አስራ ሁለት ዓመተ ምህረት የመሰረተ ድንጋይ ማስቀመጡን መንግስታዊ የዜና አገልግሎት አስታወቀ። በአቶ ታከለ ኡማ ከንቲባነት የሚመራው የአዲስ አበባ ከተማ አስተዳደር ይህንን መጠነ ሰፊ ግንባታ በአዲስ አበባ መሀል ከተማ ውስጥ በማስጀመሩ በትንሹ ለሀምሳ ሁለት ሺህ ሰዎች የሥራ ዕድል እንደሚፈጥርም ተነግሯል። እስካሁን ድረስ በሺ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት ከተመዘገቡት ስምንት መቶ ሰላሳ አምስት ሺህ ቤት ፈላጊዎች መካከል እስካሁን ኮንዶሚኒየም የደረሳቸው አንድ መቶ ሰባ ስድስት ሺህ ብቻ መሆናቸው የሚታወቅ ነው። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሀገርኛ ሪፖርት። Tell us what you think. Like us on Facebook or follow us on Twitter.